ये बहाल मदरक እንደተባለው ቅዱስ ያሬድን ዝም ብሎ በቅድስና ሕይወቱ ብቻ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ነው ብሎ ከማሰብ ለኢትዮጵያውያን የዋለውን ያበረከተውን የስነ ጽሑፍ፣ የዜማ፣ የድርሰት አስተዋጽኦ ሁሉም ኢትዮጵያዊ አውቆት ሊዘክሩት ጥሩ ነው ብዬ አስባለሁ። ዝክረ ቅዱስ ያሬድ በሚል ባለፈው ሳምንት መጨረሻ እዚህ ጀርመን ካልስሩወ ከተማ በተካሄደው አውደ ጥናትና ዝክረ በዓል ላይ ቅዱስ ያሬድን በተመለከተ የጥናት ጽሁፋቸውን ያቀረቡት በሃንቡርግ ዩኒቨርሲቲ በኢትዮጵያ ጥናትና ምርምር ተቋም በግዕዝ ቋንቋና ሰዋስው የዶክትሬት ትምህርትን በመከታተል ላይ የሚገኙት መጋቤ ምስጢር ህርዌ ኤርሚያስን ነበር ያደመጥ ነው። ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ። ታላቁ ሊቅ ቅዱስ ያሬድ የተሰወረበት ግንቦት 11 ቀን በተለይ በኢትዮጵያ ኦርቶዶክስ ቤተክርስቲያን በየዓመቱ በድምቀት ይከበራል። ዘንድሮ በአውሮጳ የመጀመሪያው የሆነው የቅዱስ ያሬድ መታሰቢያ ቀን በጀርመን ካልስሩዋ ከተማ በድምቀት ታስቦ ውሏል። ለሶስት ቀናት በዘለቀው በዚህ ክብረ በዓል ላይ ከኢትዮጵያና ከተለያዩ የአውሮጳ ሀገራት የመጡ ኢትዮጵያውያን በቅዱስ ያሬድ ዙሪያ የተለያዩ የጥናት ጽሑፎችን አቅርበዋል። የቅዱስ ያሬድ ዜማም ተስተጋብቷል። በዕለቱ ዝግጅታችን በካልስሩ ከተማ ዝክረ ቅዱስ ያሬድ መድረክ ላይ የጥናት ጽሑፋቸውን ያቀረቡ ምሁራኑን ይዘን የኢትዮጵያዊውን ሊቅ ማንነት እንቃኛለን። መልካም ቆይታ። ባለፈው ሳምንት መጨረሻ እዚህ ጀርመን ካልስሩወ ከተማ በሚገኘው የኢትዮጵያ ምዕራፈ ቅዱሳን አቡነ ተክለ ሃይማኖት ቤተ ክርስቲያን ቅዱስ ያሬድን አስመልክቶ የሶስት ቀናት አውደ ጥናት ተካሂዷል። በቅዱስ ያሬድ ዙሪያ በጥናትና በምሁራን ደረጃ እንዲህ አይነት ትልቅ ዝግጅት ያጋጠመኝ እዚህ ጀርመን ነው ያሉን፣ በደቡባዊ ጀርመን ባየር ግዛት በሙኒክ ከተማ በሚገኝ ዩኒቨርሲቲ በምርምር ስራ ላይ የሚገኙት በአዲስ አበባ ዩኒቨርሲቲ በጥንታዊ ጽሑፎች ጥናት ረዳት ፕሮፌሰር አምሳሉ ተፈራ ዝግጅቱ ይላሉ የበዓሉ ዝግጅት ርዕሱ በአዘጋጆቹ እንደተገለጸው ዝክረ ቅዱስ ያሬድ በጀርመን የሚል ነው። ይሄ እጅግ በጣም ጥሩ እና መሰረታዊ አስፈላጊ የሆነ ርዕስ ነበረ። በተለይ ከኢትዮጵያ ቤተክርስቲያን አንጻር መከበር ነበረበት። ቀኑ ደግሞ የተመረጠበት ቅዱስ ያሬድ የተሰወረበት ቀን ወይም ያረፈበት ቀን ተብሎ የሚታስበው ግንቦት አስራ አንድ ቀን ስለነበረ ለዛ የሚቀርበው ቀን የአሁን ያለፈው ሳምንት ቅዳሜና እሑድ ከአርብ ጀምሮ ስለነበረ በዚያ መነሻነት ነው የተመረጠው ቀኑ ማለት ነው። እንዲህ ባለ መልኩ ግን ብዙ ምሁራን ሀገር በቀልም ወይም ደግሞ በዚህ በአካዳሚው ያሉ ምሁራን ጥናታዊ ጽሁፍ ባቀረቡበት መልኩ ግን ሁለት ሶስት ጊዜ ያልተከብሯል እንጂ አሁን በዘንድሮ ዓመት አላየውም። እና እዚህ ጀርመን ነው የሚያጋጥመኝ። እኔም ጀርመን ሳክብር ይህንን ቅዱስ ያሬድን በዓል የመጀመሪያ ነው። እኔ ደግሞ በዛ በዓል ላይ ቅዱስ ያሬድ እስከ መጽሐፍት ጋር በተገናኘ መልኩ ወይም መጽሐፍቶቻችን ስለ ቅዱስ ያሬድ ምን እንደሚሉ እና ስለ ቅዱስ ያሬድ ክብር የተዘጋጁ መጽሐፍት በቤተክርስቲያናችን ያሉትን ዝርዝር ለማቅረብ ወይም ቅኝት ለማድረግ ነው የሞከርኩት። በሃንቡርግ ዩኒቨርሲቲ በኢትዮጵያ ጥናትና ምርምር ተቋም በግዕዝ ቋንቋና ማስዋሱ የዶክትሬት ትምህርትን በመከታተል አምስት ዓመት እንደሆናቸው የነገሩን መጋቤ ምስጢር ህሩ ኤርሚያስ በካልስሮወ በነበረው ዝግጅት ላይ ሌላው የጥናት ጽሑፍ ያቀረቡ ምሁር ናቸው። እኔ ያቀረብኩት በቅኔ ድርሰት አጀማመር ታሪክ ውስጥ የቅዱስ ያሬድ ድርሻ ወይም አስተዋጽኦ ምንድን ነው በሚል ርዕስ ላይ ነው ያቀረብኩት። የቅዱስ ያሬድ የዜማ ብቻ ሳይሆን የቅኔም ደራሲ ወይም ጀማሪ አባት እንደሆነ የሚያሳይ ጥናታዊ ጽሁፍ ነው ያቀረብኩት። ኢትዮጵያ ቤተክርስቲያን ሊቃውንት መካከል የተለያዩ አስተያየቶች ወይም ትውፊቶች አሉ። ለምሳሌ ጎንጅ የሚባለው የቅኔ ቤት መምህራን ቅኔን የጀመረው ተዋነይ በአስራ ስድስተኛው ክፍለ ዘመን የነበረ ሊቅ ነው ብለው ነው የሚያምኑት። ይሄ ተዋነይ ቅኔን ከመጀመሩ በፊት ወደ ግሪክ መጥቶ ሰባት ቋንቋዎች ጥበቦች ተምሮ ተመልሶ እንደሄደ እና ኢትዮጵያ ከደረሰ በኋላ ቅኔን እንደፈለሰፈ ቅኔውንም ለአጼ እስክንድር እንዳስተማረ ይናገራሉ፣ ያምናሉ። ነገር ግን ብዙዎቹ ሊቃውንት የሚቀበሉት ዋድላ የተባለው የቅኔ ቤት ትውፊት ቅኔን ለመጀመሪያ ጊዜ የጀመረው ተዋኔ ሳይሆን ቅዱስ ያሬድ ነው። ምክንያቱም ቅዱስ ያሬድ ድጓ በተባለው የዜማ ድርሰት ውስጥ ሀያ ሁለት የዜማ አርዕስት አሉት። የዜማ አርዕስቶቹ ተወሰኑት ዛሬ የቅኔ መጠሪያ ሆነው የሚያገለግሉት የሚበዙ ዋዜማ፣ ስላሴ፣ ዘይዜ መወደስ፣ ክብሪቲ፣ ጣለሞ ገር የሚሉትን ስያሜዎች የያዙ ናቸው። አንድ ሁለተኛ የምስጋና ድርሰት ቶቹ ሁሉም ባይሆኑ የተወሰኑት እንደ ቅኔ ምስጢር አዘል የሆኑ እንደ ቅኔ ቤት የሚመቱ ናቸው። እና ዮሐንስ ዘገብሎን ወይም ገብላዊ የተባለ በአስራ አምስተኛው ክፍለ ዘመን የነበረ ሊቅ ቅኔ የሚባለው ጥበብ ለቅዱስ ያሬድ ተገልጾለት እንደነበረ አውቆ እግዚአብሔር ይህን ጥበብ እንዲገልጽለት ሱባኤ ገባ ደብረ ታቦር በምትባል ዓፄ ይኩኖ አምላክ የመሰረቷት ትንሽ ከተማ ውስጥ እና ሱባኤውን ሲጨርስ መንፈስ ቅዱስ ለቅዱስ ያሬድ እንደገለጸለት፣ ለእርሱም ገልጾለት እኔን አምልቶ አስፍቶ ተናግሮታል እና የዚህ የዋድላ ቅኔቤት መስራች ወይም አባት ተብሎ ቢታመንም ዮሐንስ ዘገብሎን ወይም ገብላዊ ቅኔን የጀመረው ወይም የጀማሪና አባት ግን ቅዱስ ያሬድ መሆኑን ነው። ይሄ በዋርላ ሊቃውንት ዘንድ የሚተረከው ታሪክ የሚያምነው የሚገልጸው፣ እና በጽሁፌ ላይ ለማሳየት የሞከርኩት ይህንን ነው። ከቅዱስ ያሬድ ድርሰቶች የተወሰኑ ሐረጎችን ምስጋናዎችን ወስጄ ለጉባኤው አሳይቻለሁ። ቅዱስ ያሬድ በትክክል የቅኔ ጀማሪ እንደነበረ የሚያሳዩ እንግዲህ ከሞላ ጎደል የፍሬ ሀሳቡ ይሄ ነበረ። እንደው ግን ቅዱስ ያሬድ ማን ነው? ለኢትዮጵያውያን ቅዱስ ያሬድ ለኢትዮጵያውያን ኢትዮጵያዊነትን በጥሩ መልኩ ሊገልጽና ሊያሳይ በሚችል ሁኔታ ልናቀርበው ልንጠቅሰው የምንችለውን የዜማ ታሪካችንን የቅኔ የምርምር የፍልስፍና ጥበባችንን ያመጣልን ያስተዋወቀን ደርሶ የሰጠን የማንነታችን መገለጫ የሆነ አባት ነው። ጻድቅ ነው። ሊቅ ነው። መናኝ ነው። በስነ ጽሁፍ ረገድም ለስነ ጽሁፍ መሰረት የሆነ የኢትዮጵያ ስነ ጽሁፍ መስራች አባት ነው። ሉሲ ያሬድን መርሳትም መዘንጋትም የሚቻል ነገር አይደለም። ዜማው አያስፈልገንም፣ ቅኔው፣ ፍልስፍናው፣ ምርምሩ አያስፈልገንም ካልተባለ በስተቀር ቅዱስ ያሬድን መዘንጋት አይቻልም። ኢትዮጵያዊ ሆኖ እኔ የሚሰማኝ ይሄ ነው። ከዚህም አንጻር ነው መርሐ ግብሩን በአውሮፓ ለመጀመሪያ ጊዜ እንዲዘጋጅ በዚህ በአውሮፓ ሀገረ ስብከት በኩል አጽድቀን ወስነን፣ ፕሮግራሙ በአውሮፓ ደረጃ ነው የተከበረው እና በየአመቱ የሚቀጥል በዓል ነው። በየሀገሩ ይዞራል። አውሮፓ ውስጥ ያሉት ሀገሮች ጣሊያን፣ ስዊዘርላንድ ባሉት ቤተክርስቲያናቶቻቸውን ሁሉ በየአመቱ የሚከበር በዓል እንዲሆን ነው አድርገን የጀመር ነው። መላከ ስብዓት ተክሌ ሲራክ በጀርመን በካልስሮ ምዕራፈ ቅዱሳን እና የክሮንበርግ ቅዱስ ራኤል ወቅዱስ ያሬድ ቤተክርስቲያን asta dadari በጀርመኗ ከተማ ካልስሮ ስለተካሄደው የቅዱስ ያሬድ በዓል የቅዱስ ያሬድ ዓመታዊ በዓል መቼም በዋናነት ለኢትዮጵያውያን ይባል እንጂ ለዓለም ነው ማለት ይቻላል። ከሱ በፊት ማንኛውም ይህ የተቀነባበረ ዜማ የሚያውቅ የተነሳ አልነበረም። ስለዚህ ለዓለም ሁሉ የዜማ መሰረት ነው። እኛ ግን በቤተ ክርስቲያናችን የእሱን ዜማ ከዓለሙ ዜማ ለይተን ነው የምናየው። ስለዚህ ለኢትዮጵያውያን በጣም ታላቅ በዓላቸው ነው። እንግዲህ በአውሮፓ ለመጀመሪያ ጊዜ ነው የቅዱስ ያሬድ በዓል የተከበረው። ከዚህ በኋላ ግን በተለያዩ የአውሮፓ ሀገራት ሀገረ ስብከቱ በዋናነት እየመራው በዓሉ በሰፊው ነው የሚከበረው። እጅግ በጣም ደስተኞች ነበሩ። ኢትዮጵያውያኑም የተገኙት የዚህ ሀገር ነጮቹም ቢሆን በጣም ደስተኞች ነበሩ። ስለዚህ ዜማን ስናነሳ መሰረቱ ጥንቱ ቅዱስ ያሬድ ስለሆነ የእኛ ቤተ ክርስቲያን ያለ ቅዱስ ያሬድ ጨርሶ የተዘጋጅ ናት ማለት ይቻላል። መቅፈቸዋ ቁልፋ የቅዱስ ያሬድ ዜማ ነው። ያለ ቅዱስ ያሬድ ይቺ ቤተ ክርስቲያን ምንም ውበት የላትም ማለት ይቻላል። ቅዱስ ያሬድ የዛሬ አንድ ሺ አምስት መቶ ሶስት አመት በአምስት መቶ አምስት አመተ ምህረት ዓመት እንደተወለደ የተለያዩ የታሪክ መዛግብት ያሳያሉ። ቅዱስ ያሬድ ይላሉ መላከ ስብሐት ተክሌ ሲራክ። በመቀጠል ቅዱስ ያሬድ ማን ነው ስንል ከስሙ ስንነሳ ያሬድ ማለት ርደት ማለት ነው፣ መውረድ ማለት ነው። ዋናው ግን ቅዱስ ያሬድን የሚገልጠው ያሬድ ማለት ንብ ማለት ነው። ንብ የተለያዩ አበባዎችን ቀስማ ወይም ለቅማ የጣፈጠ ማር እንደምትሰራው ሁሉ ቅዱስ ያሬድም ከተለያዩ ቅዱሳት መጻሕፍት አምጥቶ ቀምሞ ያማረ የጣፈጠ ዜማ እና ምስጢር ያለው ድርሰቶችን የደረሰ ስለሆነ ያሬድ ማለት ንብ ማለት ነው ይላሉ ሊቃውንቱ። እና ይሄኛው ስሙ ይስማማዋል። ከስሙ በተጨማሪ ወደ ልደቱ ስንሄድ እንግዲህ ልደቱ ስድስተኛው መቶ ክፍለ ዘመን ላይ ነው የተወለደው፣ በአክሱም ነው። ከሰባት ዓመቱ ድረስ ትምህርት አልጀመረም። ከሰባት ዓመቱ ጀምሮስ ትምህርት ጀምረዋል። ትምህርት የጀመረው ጌዲዮን ከሚባል ከአጎቱ ነው። ትምህርት እየተማረ በነበረበት ሰዓት እንደ ሌሎቹ ደቀ መዛሙርት በቶሎ ማጥናት አልተቻለውም ነበረ። በዛ ምክንያት እንግዲህ በአብነት ትምህርት ቤት ህግ የማያጠና ልጅ ወይም ቀድሞ የማያጠናና ሰነፍ ብሎ የሚታየውን ልጅ መግረፍ፣ መቅጣት የተለመደ ነው። ይህ በቅዱሳት መጻሕፍትም የታዘዘ ነው። ልጆቻችሁን ገስጹ ይላል። ስለዚህ በዚህ ምክንያት እሱ ያንን ተግሳጹን ተሰቅቆ ወይም ፈርቶ ሲሸሽ ማይቸራህ ወደሚባል ቦታ ደረሰ። እዛ ላይ ፀሐይ ስለነበረ አረፍ ልበል ብሎ ከዛ ፎቶግራፍ ስር ተጠግቶ በነበረበት ሰዓት እግዚአብሔር በትንሿ ፍጥረት በትል መውጣት መውረድ አስተማረው እና ተመልሶ ወደ መምህሩ ተመለሰ። ከዚያ በኋላ እንደተመለሰ የቅዱስ ያሬድን ጽናት አይቶ እግዚአብሔር ገለጸለት እውቀቱን። በኢትዮጵያ ደረጃ የስነ ጽሑፍ መስራችም እሱ ነው። ስለዚህ ከሱ በፊት ራሱን የቻለ መጽሐፍ የጻፈ ደራሲ ወይም ሊቅ የለም። በኢትዮጵያ ለሁሉ ነገር መስራቻችን እሱ ነው እና እና ከዛ በኋላ ህይወቱን በተመለከተ ቅዱስ ያሬድ ያው መናኝ ነው። ሲያስተምር ከኖረ በኋላ ደቀ መዛሙርትን አፍርቶ በዛው በቦታውም የሚያስተምር ሰው ታክቶ ወደ ገዳም ነው ያመራው። ገዳም ሀዊ ይባላል። እሱ በሰሜን ጎንደር ራስ ዳሽን ተራራ በሚባለው አካባቢ በረዶ በሚፈላበት አካባቢ ሂዶ እዛው ሲያስተምር ቆይቶ ተሰውሯል ቅዱስ ያሬድ እና የቅዱስ ያሬድ ህይወቱ ይህን ይመስላል። መነሻውም መድረሻውም ኢትዮጵያ ነው። አንዳንድ ዝም ብለው የታሪክ ሽሚያ የሚፈልጉ ሰዎች ወሪዴ የብሔረ ሮሜ ይላልና አገሩ ሮም ነው ወይም በሮም የተነሳ ነው ብለው ለመጻፍም የሞከሩ አይጠፉም። ያ ማለት ግን ምንም አይነት እውነትነት የሌለው ከሀሰት የራቀ ነው። ልደቱም አገልግሎቱም ሁሉም ነገር በኢትዮጵያ ነው። የቅዱስ ያሬድ ቅዱስ ያሬድ ለኢትዮጵያ ቤተ ክርስቲያን ሰማያዊ ዜማን ከማበርከቱም ሌላ በትምህርት ሂደትም አስተዋጽኦ ማድረጉ ብሎም ለቅኔ ትምህርትም መሰረት መጣሉ ይነገራል። ቅዱስ ያሬድ ኢትዮጵያዊ በመሆኑ ነው እንጂ ይሄኔ አውሮጳዊ ወይም አሜሪካዊ ቢሆን ኖሮ ስሙ ምን ያህል በገነነ ነበር፣ መንገዱም፣ ትምህርት ቤቱም፣ ሕንፃውም ሆነ አደባባዩ በስሙ በተጠራ ነበር የሚሉ ጥቂት አይደሉም። ለነገሩ መዲና አዲስ አበባ ብርቅዬ ምሁራንንና ከያንያንን ያፈራ በቅዱስ ያሬድ የተሰየመ ተቋም ይገኛል። ቅዱስ ያሬድ የሙዚቃ ትምህርት ቤት። ዶክተር አምሳሎ ተፈራ በመቀጠል፣ እውነት ለመናገር እኔም ራሴ እያሰብኩኝ ነበረ እንደው ምን ካለ የሰሩት አባቶቻችን ነገር ካለ ብዬ ለማየት ምናልባት መታወስ ካለበት በኢትዮጵያ ሁለት ሺ ጊዜ የኢትዮጵያ ቤተክርስቲያን በስሙ ታላቅ ኤግዚቢሽን መዝሙርና የትዕይንት አውደ ርዕይ አቅርባለች። ሊኔ ማዳረሻ በስሙ ሲዲዎች፣ መዝሙሮች ወጥተዋል። መጽሐፍ ተዘጋጅ። ከዛ ውጭ ግን አሁን ቋሚ የሆነ ምንም ማስታወስ ብዙ አልመጣለኝ። በቅዱስ ያሬድ ትውልድ ስፍራ በአክሱም ከተማስ ዩኒቨርሲቲ አለ አክሱም ዩኒቨርሲቲ፣ ግን ከቅዱስ ያሬድ ጋር የተገናኘ ነገር አይደለም። ያለው ነገር ምንድን ነው? በአክሱም ካቴድራል የቅዱስ ያሬድ ጉባኤ መታሰቢያ ቤት ተብሎ በቅዱስ ያሬድ ስም ነው ያለው። ስለዚህ የአክሱም ቤተ ጉባኤ ወይም የአክሱም ሲሆን ጉባኤ ቤቱ ወይም ደግሞ የቆሎ ትምህርት ቤቱ በቅዱስ ያሬድ ስም የተሰየመ ነው። ይሄን ነው የማስታውሰው። በሀገራችን ቅዱስ ያሬድን የሚዘክሩ ብዙ ነገሮች አልተሰሩም በሚለው ሀሳብ የሚስማሙት መጋቤ ሚስጥር ህሩይ ኤርሚያስ ቢሆንም፣ ይላሉ ያለ ነገር የማውቀው አሳውሰው እንደ ቅዱስ ያሬድ ሙዚቃ ትምህርት ቤት ነው። እሱም ያው ቀላል ግምት የሚሰጠው አይደለም። በዩኒቨርሲቲ ደረጃ ያለ አንድና ብቸኛ የሙዚቃ ትምህርት ቤት ነው በሀገራችን። ሌላ በቅርብ ጊዜ ወዲህ በዚህ ባለፉት ሀያና ሰላሳ ዓመታት ጊዜ ውስጥ የተሰሩ የግል ሆስፒታሎችና ሆቴሎች እንዳሉ በእርግጠኝነት ይታወቃል አዲስ አበባ ውስጥ። ከዚህ ተጨማሪ የኢትዮጵያ ቤተክርስቲያን ያው በስሙ አዲስ አበባ ውስጥ አንድ የመታሰቢያ ቤተክርስቲያን ገንብታለች። ጎተራ አካባቢ ተብሎ በሚጠራው አካባቢ ብቸኛ ቤተክርስቲያን ነው። በዛ አካባቢ በዙሪያ ከአዲስ አበባ ውጭም በሌሎች አካባቢዎች እንደዚሁ የመታሰቢያ ቤተክርስቲያን በስሙ ተተክሎለታል ብዬ ገምታለው። ከዛ በተረፈ ግን ለቅዱስ ያሬድ ህይወትና ስራዎቹ የሚናገረው ገድል የሚባል መጽሐፉ ገድል ያሬድ ተተርጉሞ በአማርኛ ቋንቋ ታትሟል። ከዚህ ውጭ ግን ሐውልት አልተተከልለትም፣ ድልድይ አልተሰየመለትም፣ ሌላም የተደረገ የተለየ ታሪክ የለም። ግን ያው ከጥንት ጀምሮ በኢትዮጵያውያን ልብ ውስጥ ቦታ እንዳለው የሚያሳየው ነገር ለቅዱስ ያሬድ ስም የተጠሩ ትልልቅ ሰዎች ነበሩ። በየጊዜው አሁንም ብዙ ሰዎች በስሙ ይጠሩበታል እና ምንም የቆመ ሐውልት ባይኖርም ታላቅነቱን፣ ተወዳጅነቱን የሚያስታውስ አንድ ይሄም አሻራ ነው ብዬ አስባለሁኝ። በርካቶች ቅዱስ ያሬድን ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ብቻ የሚያዛምዱ አሉ። ይህ በምሁራኑ ዘንድ እንዴት ይታያል? መጋቤ ምስጢር ህሩ ኤርሚያስ በመቀጠል የኦርቶዶክስ ቤተክርስቲያን ብቻዋን እንዳልያዛችው የሚያሳየው ለምሳሌ በቅዱስ ያሬድ ዜማ ነው አፋችንን ያሟሸነው ብለው፣ ሃይማኖት፣ ዘር፣ ብሔር ሳይለዩ ባህላዊ ሙዚቃ እየደረሱ የሚጫወቱ ዘፋኞች ወይም ድምፃውያን፣ ደራሲያን የሚጫወቱት ስራ ሁሉ ከቅዱስ ያሬድ ዜማ የተቀዳ ሆነው ቤተክርስቲያኖቱ ግን አትከላከልም፣ አትቃወምም እንደውም ቀደም ብለው የነበሩ ታላላቅ አንጋፋ ደራሲዎች ተማሪዎችም ድምፃውያንም ቢሆኑ በቤተክርስቲያን አካባቢ ያደጉ የቤተክርስቲያን ትምህርት የቀመሱ ዜማ የተማሩ ያወቁ ነበሩ እና የግድ አክብሩት ብላ መቼም አስገደዳል። የኢትዮጵያ ባለውለታ እንደሆነ ከመናገር ደግሞ ወደኋላ አላለችም። ለመጀመሪያ ጊዜ በሁለት ሺ አመተ ምህረት የኢትዮጵያን ሚሊኒየም ባከበርንበት ዓመት ለመጀመሪያ ጊዜ በሀገር አቀፍ ደረጃ መታሰቢያ በዓል ተከብሮለታል። አዲስ አበባ የሚሊኒየም አዳራሽ ውስጥ በቀጥታ ስርጭት ለኢትዮጵያን ሁሉ እየተላለፈ እየታየ ማለት በደቡባዊ ጀርመን ባየር ግዛት በሙኒክ ማ በሚገኝ ዩኒቨርሲቲ በምርምር ስራ ላይ የሚገኙት ዶክተር አምሳሉ ተፈራ በበኩላቸው የሚገባውን ያህል ክብር አልተሰጠውም፣ ዓለም አቀፋዊም ትኩረት አላገኘም የሚለው አስተያየት በብዙ መምህራን ዘንድ ይጸባረቃል እንደተባለው። አንዳንዶቹ ደግሞ ምንድን ነው የቅዱስ ያሬድ ዘመናዊው አንጻር ሙዚቃ የሚሉት በቤተክርስቲያን ማህሌት ወይም ዜማ የሚባለው ነገር አጀማመር መንፈሳዊ ነው እና ከቤተክርስቲያን አገልግሎት ውጭ ስለማይወጣ የግድ ሌላው አለም እንዲጨፍርበት ሌላው አለም እንዲያደንቀው ብዙ አያስፈልግም የሚል እይታ አለ። በሌላ በኩል ግን ከገድሉ ላይ የምናገኘው በየትኛውም ያለ ሰዎች ጩኸት ዜማ ሙዚቃ የምንለው ነገር የእንስሳት የሚሆን የምን የሚሆን ከቅዱስ ያሬድ ዜማ አይወጣም የሚል ደግሞ አለ። ምን ማለት ነው? ከቅዱስ ያሬድ ዜማ የማይወጣ ስለሆነ ማንኛውም አይነት ድምጽ ቃና ያለውን ነገር በሙሉ ያሬድ ያልተናገረው የለም ይላሉ ማለት ነው። ስለዚህ ማሳደግ የተለያዩ ነገሮችን ፎርም መስጠት ጥናታዊ ነገሮችን አድርጎ መያያዙን መመሳሰሉን ማቅረብና ለዓለም አቀፍ እውቅና እንዲያመጣ ቅዱስ ያሬድ ላይ ስራ መስጣትና በጣም ታወቅ ማድረግ ይቻላል። ግን አሁን ባለው ሁኔታ ቤተክርስቲያኑ ጋር ብቻ ያለ መንፈሳዊነቱን ይዞ ጠብቆ ስላለ የኢትዮጵያ ቤተክርስቲያንና የኢትዮጵያዊ መልክ ብቻ በመስጠት ቅዱስ ያሬድን ዓለም አቀፋዊ ከማድረግ ይልቅ ኢትዮጵያዊ ከኢትዮጵያ ደግሞ የኢትዮጵያ ቤተክርስቲያናዊ ብቻ ማድረግ ነው ያለው ዝንባሌ። ግን እውነት ለመናገር ያለው ሁኔታ ግን ሙዚቃውና ዜማው ወይም ደግሞ መዝሙሩ ደግሞ ምልክት ሰጥቶ በመዘመር ደረጃ ግን ቀዳሚነቱ ምንም የሚያጠያይቅ የለም። ስለዚህ የታሪክ ባለሙያዎች፣ ነሰብ አጥኚዎች፣ በባህል ሙዚቃ ላይ የሚያጠኑ ኢትኖግራፎች በሙሉ ሊያጠኑበትና የእሱን ይዘት ሊሰሩበት የሚገቡ ናቸው። በነገራችን ላይ በአዲስ አበባ ዩኒቨርሲቲ በተለያዩ ትምህርት ክፍሎች እና እኔም እያስተማርኩበት ያለው የትምህርት ክፍል አንዳንድ ጥናቶች አሉ። የቅዱስ ያሬድ ዜማ ላይ የቅዱስ ያሬድ ከሌሎቹ ጋር ያለችውን ይዘቶች እና ደግሞ ዜማው ውስጥ ያሉ ልዩነቶች አሉ። አሁን አሁን በኋላ ዘመን ይመስ እና እነሱን አስመልክቶ በፖስት ዶክ ደረጃ በዶክትሬት ደረጃ በማስረት ደረጃ ጥናቶች ስላሉ እነዛ ጥናቶችን ማየት እና ወደፊትም መቀጠል ያስፈልጋል። በዛ የተነሳ የቅዱስ ያሬድን አስተዋጽኦ እና ዓለም አቀፋዊ ይዘት መተንተንና ማየት የሚቻልበት ሁኔታዎች አሉ። ቅዱስ ያይል በኢትዮጵያ ብሎ ደግሞ ለዓለም ባደረገው አስተዋጽኦ ደረጃ በጣም ሊከበር ይገባዋል። ይህን መከበር የሚገባው ያህል ግን ክብር አልሰጥም የሚለው ነገር እንዳለ ሆኖ ምንስላ ማሳስማል በኢትዮጵያ ስሮ ከተማ ደምቆ በታየው ዝክረ ቅዱስ ያሬድ በዓል ላይ በዝግጅትና ከተለያዩ አውሮፓ ሀገሮች የመጡ ኢትዮጵያውያንና ኤርትራውያን መገኘታቸውን ብዙሀን መገናኛዎች ዘግበዋል። አካባቢው ላይ የሚታተም አንድ ጋዜጣ እንደዘገበው ወደ አራት መቶ የሚሆኑ በነጭ ባህላዊ ልብስ የደመቁ ኢትዮጵያውያንና ኤርትራውያን ለበዓሉ ድምቀት ሰጥተውት እንደነበር የቅዱስ ያሬድን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ማንነትንና ምንነትን በመዘርዘር ጽፏል። አድማጮች፣ ቃለምልልስ የሰጡንን በዶቸ በለስን በማመስገን የዕለቱን መሰናደዊን እዚህ ላይ ያጠናቅቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።